የሰብአዊ መብት ተቋማትና የመብት ተሟጋቾች መንግስት አዋጁን ያወጣው የዜጎችን መሠረታዊና ሲቪል መብቶችን ለመደፍጠጥ ነው በማለት ተደጋጋሚ ክስ ያቀርቡ ቆይተዋል። ሂዩማን ራይትስ ዎች እንደ ጎርጎሮሳዊያን አቆጣጠር በጥር 2017 ባወጣው ዓመታዊ ሪፖርት ኢትዮጵያ የአስቸኳይ ጊዜ አዋጅ ባወጀችበት በዚህ ወቅት መሠረታዊ መብቶችን በመገደብና ሰላማዊ ሰልፎች ላይ የከፈተችውን ደም አፍሳሽ አፈናን ቀጥላበታለች ሲል የኢትዮጵያ መንግስት በበኩሉ አዋጁን የጣለው በሕገ መንግስቱ መሠረትና ሀገሪቷንም ልትገባበት ከነበረው አስከፊ አለመረጋጋት ሁኔታ ለማውጣት በማሰብ መሆኑን በተደጋጋሚ ሲገልጽ ቆይቷል። ይህንኑ አስመልክቶ በእንግሊዝ ለንደን ኪል ዩኒቨርሲቲ የሕግ መምህር የሆኑት ዶክተር አወላሎ በቶሮንቶ ዮርክ ዩኒቨርሲቲ ባቀረቡት የጥናት ወረቀት የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን የጣለው ዓለም አቀፍ ህግጋትን ተጻሮ በመሆኑ በዓለም አቀፍ ፍርድ ቤት ተጠያቂ ይሆናል ብለዋል። ኔ አንድ ኢመርጀንሲ የአንድ መንግስትን የመቀጠል አለመቀጠል የአንድ መንግስትን ህልውና ጥያቄ ውስጥ የሚያስገባ ከሆነ ያ በራሱ ፐብሊክ ኢመርጀንሲ አይደለም። ፐብሊክ ኢመርጀንሲ የአገሪቷን እንደ አገር ወደፊት የመቀጠል ያለመቀጠል እድልን የሚፈታተን ሲሆን ነው። አንድ መንግስት ለምሳሌ በራሱ ተግባር አስቸኳይ ጊዜ እንዲታወጅ የሚያደርጉ ሁኔታዎችን ቢፈጥር ለምሳሌ ሰዎች ላይ እርምጃ ቢወስድና ሰዎች ከዛ እርምጃ የተነሳ መንግስት ላይ አጸፋዊ እርምጃ ቢወስዱ ወይንም አገሪቷ ውስጥ ብጥብጥ ቢነሳ መንግስት ራሱ በፈጠረው ችግር መልሶ ስቴት ኦፍ ኢመርጀንሲ ዲክለር ማድረግ አይችልም፣ ወይም ማወጅ አይችልም። ይሄ ከዓለም አቀፍ ህግ አንጻር ነው። እነዚህ የተጣሱ ዓለም አቀፍ ድንጋጌዎችን ለማስከበር አንዳንድ የሰብአዊ መብት ተቋማት የኢትዮጵያን መንግስት በዓለም አቀፍ ፍርድ ቤት ለመክሰስ በዝግጅት ላይ መሆናቸውን የገለጹት ዶክተር አወል የአስቸኳይ ጊዜ ድንጋጌው እንደ ጎርጎሮሳውያን አቆጣጠር በ1981 ወጥቶ በ1986 በድጋሚ የጸደቀውን የአፍሪካ ቻርተር ጭምር የሚጥስ መሆኑን አስምረውበታል። ኢትዮጵያ እንደውም የአስቸኳይ ጊዜ አዋጅ ማወጅ የማትችልበት ሁኔታም ነው ያለው ከህጉ አንጻር ማለት ነው። ይሄ ከአፍሪካ ቻርተር ጋር በተያያዘ ነው። የአፍሪካ ቻርተር ዓለም አቀፍ የሰብዓዊ መብት ግዴታ ነው። ኢትዮጵያ ፈርማ ተቀብላለች። ይሄ ቻርተር ደግሞ አገሮች የአስቸኳይ ጊዜ አዋጅ እንዲያውጁ አይፈቅድም። ስቴት ኦፍ ኢመርጀንሲ የሚባል ጽንሰ ሀሳብን ራሱ ሪኮግናይዝ አያደርግም፣ እውቅና አይሰጥም ቻርተሩ። ስለዚህ አገሮች ሰው ሰራሽም ሆነ ተፈጥሯዊ ችግር ስለተፈጠረ ወይም ቀውስ ስለተፈጠረ ብለው ስቴት ኦፍ ኢመርጀንሲ ወይም የአስቸኳይ ጊዜ አዋጅ በማወጅ ሰብዓዊ መብት ግዴታቸውን ወደ ጎን ሊያደርጉ አይችሉም። በቻርተሩ መሰረት ለስድስት ወራት ይቆያል ተብሎ የተደነገገው የአስቸኳይ ጊዜ አዋጅ ባለፈው መጋቢት ወር በፓርላማው ለተጨማሪ አራት ወራት እንዲራዘም መወሰኑ ይታወሳል። ለዶቼቬሌ ሬዲዮ ለተጠናቀረው ሪፖርት አክመል ነጋሽ ቶሮንቶ